ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 28 2011 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን። እኔም ሰለሞን ክፍሌ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡን። ኢትዮጵያ ውስጥ በዚህ ዓመት ስምንት ነጥብ ሦስት ሚሊዮን ሰው አስቸኳይ ምግብ ነክና ሌላ እርዳታ የሚጠብቅ እንደሆነ የአደጋ ሥጋት ሥራ አመራር ኮሚሽን ይፋ አደረገ። Zamahir assessment የመኸር ወቅቱን ቅኝት ከሰብአዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋህደን ስንመለከተው እንደ አውሮፓ አቆጣጠር በ2019 ዓ ም 8 ነጥብ 3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ኮሚሽነር ምትኩ ካሳ ናቸው። በአብዩ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በዚህ ዓመት በኢትዮጵያ ስምንት ነጥብ ሦስት ሚሊዮን ሕዝብ አስቸኳይ የምግብ ነክና ሌላ እርዳታ የሚጠብቅ እንደሆነ የአደጋ ስጋት ሥራ አመራር ኮሚሽን ይፋ አድርጓል። እርዳታውን ለማቅረብም ከ28 ቢሊዮን ብር በላይ እንደሚያስፈልግ ተገምቷል። መንግሥትም ሆነ አጋሮቹ ትኩረታቸውን ከእርዳታው ወደ ዘላቂ ልማት ሥራዎች እንዲያደርጉ ኮሚሽነር ምትኩ ካሳ ጥሪ አቅርበዋል። አድማጮችን አስመልክቶ አብይሎች ከዜናው በኋላ በስፋት ይመለስበታል። አዲስ አበባ ውስጥ ተደራጅተው በጦር መሳሪያ የተደገፈ ከባድ የወንጀል ድርጊቶችን ሲፈጽሙ ነበሩ የተባሉ ስምንት በስምንት ቡድኖች የነበሩ አርባ ስምንት ተጠርጣሪዎችን በቁጥጥር ስር ማዋሉን ፖሊስ ኮሚሽን አስታወቀ። በዋነኛነት በውጭ ሀገር ዜጎች በባለሀብቶችና በመንግሥት መሠረተ ልማቶች ላይ ያነጣጠረ ዘረፋና የተደራጀ የከባድ ወንጀል ድርጊቶች እንደተደጋገሙ ኮሚሽኑ ጨምሮ ገልጿል። በሌላ ዜና በሕገ ወጥ መንገድ ሲዘዋወር የነበረ የተባለ 105 ካላሽኒኮቫ የጦር መሣሪያ በቁጥጥር ስር ማዋሉን የቡራዩ ከተማ ፖሊስ አስታውቋል። ከጋምቤላ ክልል ወደ አማራ ክልል በርካታ የጦር መሣሪያዎችን ጭኖ ሲጓዝ የነበረ ሌላ ተሽከርካሪም ትናንት ሌሊት በቁጥጥር ስር መዋሉ ተነግሯል። ሞቃዲሾ ውስጥ ከሶማሊያው ፕሬዚደንት ቤተ መንግስት አቅራቢያ ከሚገኝ ምግብ ቤት ውጪ ዛሬ የደረሰ የመኪና ቦምብ ፍንዳታ በትንሹ ለአምስት ሰዎች ሕይወት መጥፋትና ሌሎች ዘጠኝ መቁሰል ምክንያት መሆኑ ተገልጿል። የጥቃቱን ሰለባዎች ቁጥር ያስታወቁት የደህንነት ባለሥልጣናትና የዳስላን ምግብ ቤት ባለቤት ናቸው። የምግብ ቤቱ ባለቤት ማምሻውን ለአሜሪካ ድምፅ የሶማሊኛው አገልግሎት እንደገለጹት ጥቃቱ የደረሰው መንገድ ላይ ቆሞ በነበረ አንድ ቦምብ የተጫነ መኪና አማካኝነት ነው። ምግብ ቤቱ በአብዛኛው የሚዘወተረው ወደ ቤተ መንግስቱ ከሚወስዱ መንገዶች አንዱን በሚጠብቁ ወታደሮች ነው ተብሏል። ኬላው ፍንዳታው ከደረሰበት ግማሽ ኪሎ ሜትር ርቀት ላይ ይገኛል። አንዳንዶቹ በጽኑ የተጎዱ ዘጠኝ ሰዎችን ሆስፒታል አድርሰናል ሲሉ የከተማዋ ብቸኛ ፈጥኖ ደራሽ ሕክምና አገልግሎት ሰጪ የአሚን አምቡላንስ ሠራተኞች ለአሜሪካ ድምፅ አስረድተዋል። በዛሬው የመኪና ቦምብ ጥቃት ስድስት የመንግሥቱን ወታደሮች ገድለናል ያለው ነውጠኛው የአልሻባብ ቡድን ኃላፊነት ወስዷል። የዛሬው ጥቃት የደረሰው ሁለት አጥፍቶ ጠፊ መኪና ፍንዳታዎች ከአንድ ሳምንት በፊት በትንሹ ሰላሳ ሰዎችን ገድለው ሌሎች አንድ መቶ አርባ ከጎዱ በኋላ ነው። በሕፃናት ላይ ተፈጽመዋል የተባለን ወሲባዊ ወከባ ደብቀዋል በሚል ጥፋተኛ ሆነው የተገኙ አንድ የፈረንሳይ ጳጳስ ዛሬ ሐሙስ ሥራ መልቀቃቸውን ይፋ አደረጉ። በሕፃናቱ ላይ የወሲብ ጥቃት ፈጽመዋል ተብለው የተከሰሱት ደግሞ በጳጳሱ አህጉረ ስብከት ውስጥ የሚያገለግሉ ካህን መሆናቸው ታውቀዋል። ወሲባዊ ጥቃትና ወከባን አስመልክቶ ቫቲካን ላይ ከተካሄደው ከፍተኛ ጉባኤ በኋላ ሊሳ ብራያንት ከፓሪስ የላከችው ዘገባ ተጨማሪ ማብራሪያ ያለው አዲሱ አበባ ያቀርበዋል። ጳጳሱ ፊሊፕ ባርባሪን በስድስት ወራት እገዳ እስር ቤት እንደሚገቡ የሚገልጥ ማዘዣ እንዳገኙ ለመገናኛ ብዙሃን በሰጡት ቃል የሥራ መልቀቂያቸውን በቀናት ውስጥ ለርዕሰ ሊቃነ ጳጳሳት አባ ፍራንሲስ እንደሚያቀርቡ ተናግረዋል። በአህጉረ ስብከታቸው ሊዮን ውስጥ ለተፈጸመው ወሲባዊ ወከባና ቅሌት በግላቸው ይቅርታ እንደሚጠይቁ ገልጠው ሰለባዎቹንም ሆነ ቤተሰቦቻቸውን ዘወትር በጸሎቴ አስባቸዋለሁ ሲሉ በጠበቃቸው አማካኝነት ተናግረዋል። ጠበቃቸው ዣን ፌሊክስ ሉቺያኒ ለፈረንሳይ ራዲዮ በሰጡት ቃል አቡኑ ፍርዱን ይግባኝ እንደሚሉ ተናግረዋል። የቅጣት ውሳኔ የተላለፈባቸው ግን አህጉረ ስብከታቸው ውስጥ የሚያገለግሉት ቄስ በርናንድ ፕሪያንት በ1980ዎቹና በ1990ዎቹ በወጣት ቦይስካውቶች ላይ ወሲባዊ ወከባ መፈጸማቸውን ሳያመለክቱና ሳያጋልጡ በቸልታ በዝምታ በማለፋቸው እንደሆነም ታውቋል። ጳጳሱ ባርባሪን ግን ይህን በሕፃናቱ ላይ የደረሰውን ወሲባዊ ወከባ ያወቅኩት ከዓመታት በኋላ ነው ሲሉም ተከራክረዋል። ፍራንሲስ ዳቮክስ ይባላሉ። ቄሱ ወከባ ካደረሱባቸው መካከል አንዱ ናቸው። ማንም ከሕግ በላይ እንዳልሆነ ተረጋገጠ ሲሉ ለጋዜጠኞች ቃላቸውን ሰጥተዋል። አክለውም ይህ ደግሞ ለሕፃናት ጥበቃ ትልቅ ዋስትና ነው ነው ያሉት። በዚህ በቤተ ክርስቲያን ወሲባዊ ቅሌት ከተወነጀሉ መካከል ጳጳሱ ባርባሪን ከፍተኛው አቡን ናቸው። ቀደም ሲል አንድ የአውስትሬልያ ሊቀ ጳጳስ በተመሳሳይ ቅሌት ተከሰው እንደተፈረደባቸው ይታወቃል። በዚህኛው ቅሌት የተከሰሱት ፋዘር ፕሪያንት በቅርቡ ፍርድ ቤት ይቀርባሉ ተብሏል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጥገኝነት ፈላጊዎች በሀገሪቱ ለሁለት ዓመታት መቆየት እንዲችሉ የሚሰጠውን ሰብአዊ ከለላ የሚሰርዘው የጸጥታ አዋጅ ይብሱን ጸጥታ ማደፍረስ እንጂ ጥቅም የለውም ሲሉ የደቡባዊ ኢጣሊያ ክፍለ ሀገር የካላብሪያ የከተሞች ከንቲባዎችና የማኅበራዊ ኑሮ ሠራተኞች አሳስበዋል። ፍልሰተኞቹ ባዶ የነበሩትን ትምህርት ቤቶች ሞልተውልናል፣ ለነዋሪዎችም አዳዲስ የሥራ ዕድሎችን ፈጥረዋል ያሉት ከንቲባዎቹና የማኅበራዊ ኑሮ ሠራተኞቹ በቅርቡ የጣሊያን መንግስት ያጸደቀውን አዋጅ መንቀፋቸውን ጠቅሳ ሳቢና ካሴል ፍራንኮ ለቪዮኤ ዘግባለች። ቆንጅታዬ ታቀርበዋለች። ካላብሪያ በምትባለው የተዳከመች የደቡባዊ ጣሊያን ክፍለ ሀገር ኮሎኒያ ስቲግናኞ ና ሪያቼ የተባሉት ከተሞች ስደተኞቹ ከገቡ ወዲህ ከተነቃቁት መካከል ጥቂቶቹ ናቸው። ብዙ መከራ ባህር ተሻግረው የደረሱት ብዙዎቹ ስደተኞች አሁን መጻኢ እጣቸው አስጊ ሆኗል። የሀገሪቱ ፓርላማ በቅርቡ ያጸደቀው የጸጥታ አዋጅ ለሁለት ዓመታት በህጋዊነት እንዲቆዩ የነበረውን ህጋዊ ከለላ ሰርዞታልና ከከተሞቹ ከንቲባዎች መካከል አንዳንዶቹ እንደውም በግልጽ ይህን አዋጅ ተግባራዊ አናደርግም እስከ ማለት ደርሰዋል። የጥንታዊዋ ኮሎኒያ ከተማ ከንቲባ ኬቲ ቤልካስትሮ እኛም ሆን ሌሎቹ ከተሞች ፍልሰተኞቹን በአንድነትና በሰብአዊነት መንፈስ ተቀብለናል። ይህን ለዓመታት ስናደርግም ስደተኞቹን እየረዳን ከተሞቻችንን የማነቃቃት እድል ይፈጠርልናል ብለን ነው ይላሉ። ከርስ በርስ ጦርነት ከሃይማኖት ግጭት ከረሃብና ከድህነት ሸሽተው ሀገራቸውን ጥለው የተሰደዱት ብዛት ያላቸው ሰዎች ከተማቸው በሯን ህዝቡም ቤቱን ከፍቶ እንደተቀበለ ነው የተናገሩት ከንቲባይቱ። የከተማችን ህዝብ እጆቹን ዘርግቶ የተቀበላቸው ስደተኞች በጥሩ ሁኔታ ተላምደው ተዋህደውናል ብዙዎችም ከሀገሬው ሰው እየተጋቡ ነው ብለዋል። ሮዚ ካሪስቶ ስቲግኖና ከተማ የምትኖር የ27 ዓመት ወጣት ነች። ከቅርብ አመታት ወዲህ የከተማዋ ወጣቶች እዚሁ መቆየትን እየመረጡ ነው ስደተኞቹን በመርዳት እና በሌሎችም ከአሁን ቀደም ባልነበ ስራዎች የመሰማራት እድል ስለተፈጠረላቸው ነው ብላለች። ስደተኞቹ ባይመጡ ኖሮ ትምህርት ቤቶቻችን ይዘጉ ነበር ትላለች ወጣቷ። ስደተኞቹ የደቀኑት ምንም የሁከት ስጋት የለም ያሉት ከንቲባዋ በበኩላቸው፣ አዲሱን አዋጅ ተከትሎ የጸጥታ ችግር እንደሚባባስ ግን አልጠራጠርም ብለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት በሳዑዲ አረቢያው ጋዜጠኛ ዣማል ካሾግዢ መገደል ክፉኛ በተቆጣበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ በሪያድ የአሜሪካ አምባሳደር እንዲሆኑ ያጯቸው ጄኔራል ጆን አቢዜድ የሁለቱን ሀገሮች ግንኙነት ተከላክለዋል። የኢራንን ጎጂ ተጽዕኖ ለመቋቋም ከሳዑዲ አረቢያ ጋር ጠንካራ ግንኙነት መፍጠር ለብሔራዊ ጥቅማችን እጅግ አስፈላጊ ይሆናል ብለዋል። በጡረታ የተገለሉት የጦር ሰራዊቱ ጀኔራል ጆን አቢዜድ ትናንት ሹመታቸውን እንዲያጸድቅ በተመራለት የሕግ መወሰኛው ምክር ቤት ፊት በቀረቡበት ወቅት የፍሎሪዳው ሪፐብሊካን ሴናተር ማርኮ ሩቢዮ በዚሁ ወቅት የሳዑዲ ልዑል አልጋወራሽ መሐመድ ቢን ሳልማን የለየላቸው ወንበዴ ሆነዋል ሲሉ ተችተዋል። ሳዑዲ አረቢያ በቅርቡ የወሰደቻቸውን እርምጃዎች ተከትሎ ዩናይትድ ስቴትስ የመን ውስጥ የምትሰጠውን ወታደራዊ ድጋፍ እንድታቋርጥ የሁለቱም ፓርቲዎች ሴናተሮች ሐሳብ ማቅረባቸው ይታወሳል። ዩናይትድ ስቴትስ በዋሽንግተን ፖስት ጋዜጣ አምደኛው ዠማል ካሾግዢ መገደል ምክንያት በ17 የሳዑዲ ዜጎች ላይ ማዕቀብ ጥላለች። ሳዑዲ አረቢያ በአንድ በኩል ሴቶች መኪና እንዲነዱ እየፈቀደች በሌላ በኩል አጥንት የሚሰነጥቅ መጋዝ የታጠቀ የወረው በላ ቡድን ወደ ሌላ ሀገር በመላክ ተቃዋሚዎችን ታሳርዳለች። ስለዚህ ልንሞኝ አይገባም ብለዋል የኬንታኪው ሪፐብሊካን ሴናተር ራምፖል። የዜናው ሰዓት አበቃ። ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ5 ሜትር ባንድ በ1240 ኪሎ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይልሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 28 2011 ዓ ም ምሽት ፕሮግራም ነው። የፖለቲካ ፓርቲዎችና የገንዘብ ድጎማ የመንግስትን ሀብትና ንብረቶችም ለፖለቲካ ስራ የመጠቀም አጋጣሚና እድሉ ያለው መሆኑ እነዚህ ተደምሮ በሚታዩበት ጊዜ ገዢ ፓርቲ ወይ ኢህአዴግ ከተቃዋሚዎች የተሻለ የፋይናንስ አቅም አለው። በወሎ ዩኒቨርሲቲ የሕግ መምህር ዘላለም እሸቱ ከሰጡት ግምገማ የተቀነጨበ ነው የሰማችሁት። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ በዚህ ዓመት 8.3 ሚሊዮን ሰው አስቸኳይ ምግብ ነክና ሌላም እርዳታ የሚጠብቅ መሆኑን የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። እርዳታውን ለማቅረብም ከ28 ቢሊዮን ብር በላይ እንደሚያስፈልግ ተገምቷል። መንግሥትም ሆነ አጋሮቹ ትኩረታቸውን ከእርዳታው ወደ ዘላቂ ልማት ሥራዎች እንዲያደርጉ ኮሚሽነር ምትኩ ካሳ ጥሪ አቅርበዋል። መለስካቸው ማህ ዝርዝር ይዟል። ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን ዛሬ ረፋዱ ላይ ለአጋር መንግሥታትና ድርጅት ተወካዮች ይፋ ባደረገው የሰብአዊ እርዳታ ዕቅድ ዘንድሮ በኢትዮጵያ ስምንት ነጥብ ሦስት ሚሊዮን ሕዝብ አስቸኳይ የምግብና ምግብ ነክ ያልሆነ እርዳታ እንደሚጠብቅ ገለጸ። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ከሚመለከታቸው አካላት ጋር በመሆን በመኸር ሰብል አብቃይና አርብቶ አደር አካባቢዎች የምግብ ዋስትና ጥናት በማድረግ ነው ይህን ዕቅድ ይፋ ያደረገው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ያሰራጫቸው አንዳንድ የጽሑፍ መረጃዎች 8.86 ሚሊዮን የሚሆን ሕዝብ የምግብ ዋስትና ችግር ያለበት እንደሆነ ያመለክታሉ። አስቸኳይ እርዳታው እንዲደርሰው የተለየው ሕዝብ ቁጥር ግን ከዚህ ዝቅ ብሎ 8.3 ሚሊዮን ሆኗል። ኮሚሽነር ምትኩ ካሳ እቅዱን ባቀረቡበት ወቅት ይህን ብለው ነበረ። ዘመኸር አሴስመንት ኮምባይን የመኸር ወቅቱን ቅኝት ከሰብዓዊ እርዳታ ፍላጎት አጠቃላይ ዳሰሳ ጋር አዋሃደን ስንመለከተው እንደ አውሮፓ ቆጣጠር በ2019 ዓ ም 8.3 ሚሊዮን ሕዝብ ምግብ ነክ የሆኑና ያልሆኑ እርዳታዎች እንደሚያስፈልገው ተለይቷል። ይህንን አጠቃላይ ፍላጎት ለማሟላት የሚያስፈልገው ሀብት ደግሞ 1.34 ቢሊዮን ዶላር ወይም ከ28 ቢሊዮን ዶላር በላይ ነው። ከዚህ ውስጥ 600 ሚሊዮን ዶላር ለአስቸኳይ የምግብ እርዳታ የሚውል ነው። የቀረው 714 ሚሊዮን የአሜሪካ ዶላር ምግብ ነክ ላልሆኑ የእርዳታ አቅርቦት የሚውል ይሆናል። አቶ ምትኩ ካሳ ክለውም የተረጆዎች ብዛት በተለያዩ አካባቢዎችና ምንስ አይነት እርዳታ ለምን ያህል ህዝብ እንደሚያስፈልግ ዘርዘር ያለ መረጃ አቅርበዋል። በዚህ ዓመት ሰብዓዊ እርዳታ ከሚጠብቁ ወገኖች መካከል 46 በመቶ በኦሮሚያ፣ 20 በመቶ በሶማሌ፣ 12 በመቶ በአማራ፣ 10 በመቶ በደቡብ ብሔር ብሔረሰቦች፣ አራት በመቶ በትግራይ፣ አራት በመቶ በአፋር የሚኖሩ ናቸው። የቀሩት በጋምቤላ በቤንሻንጉል ጉሙዝ በሐረሬና ድሬዳዋ ይገኛሉ። የእርዳታ ፈላጊው ሕዝብ ቁጥር አምና ከነበረው 7.9 ሚሊዮን ዘንድሮ ወደ 8.3 ሚሊዮን ከፍ ብሏል፣ ወይም በ5.04 በመቶ አድጓል ማለት ነው። ኮሚሽነር ምትኩ በገለጻቸው ማጠቃለያ ላይ ከእርዳታ ጋር ብዙ ጊዜ የሚወሳውን የጠባቂነት መንፈስና ራስን የመቻል የዕለት እርዳታና የዘላቂ ልማት ጥያቄን አንስተዋል። ጉዳዩ አዲስ እንዳልሆነ ያስታወሱት በብዙ ዓለም አቀፍ መድረኮችም ውሳኔ የተደረገበት እንደሆነ ያስገነዘቡት አቶ ምትኩ በዚህ ረገድ በኢትዮጵያ ውስጥ የወደፊቱ የትኩረት አቅጣጫ መሆን አለበት ያሉትንም ተናግረዋል። የአስቸኳይ ጊዜ ሁኔታ የምግብ እርዳታ የሰዎችን ሕይወት ያድናል የሚል ጠንካራ እምነት አለኝ ይሁንና እንደ ኢትዮጵያ በተደጋጋሚ በድርቅ ለሚመታ አገር ይህ ዘላቂ መፍትሄ ሊሆን አይችልም። ስለሆነም መንግሥትም ሆነ ሰብአዊ አጋሮች ሁሉ ሰብአዊ እርዳታን በመጠየቅ ከተመሠረተው አቅጣጫ ወጥተው የማኅበረሰቦችንና የአገሮችን አይበገሬነትና በቶሎ ከጉዳት የማንሰራራት ጉልበት በሚያፋጥን የልማት ሥራዎች የማትኮር ጊዜው አሁን ነው። ይህን የሰብአዊ እርዳታ እቅድ ለማዘጋጀት በተካሄደው ጥናት በብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መሥሪያ ቤቶች፣ የክልል ዘርፍ ቢሮዎች፣ የተባበሩት መንግሥታት ድርጅት የተለያዩ አካሎች እንዲሁም ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶች መሳተፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል በትግራይና በአማራ ክልሎች ሕዝብ መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራር አባላት ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አሳስቧል። ትላንት የተጀመረው የአማራ ክልል ምክር ቤት መደበኛ ጉባኤ በዝግ ሲመክር የዋለው የክልሉን ሰላምና የጸጥታ ሁኔታ ሲሆን የቀረበለትን ሪፖርት ገምግሞ ውሳኔ አሳልፏል። አስቸር ምስጋናው ዝርዝሩን ይዛለች። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን አስራ ሁለተኛ መደበኛ ጉባኤውን ትላንት ጀምሯል። ጉባኤው የትናንትና ውሎውን በዝግ ሲመክር የዋለ ሲሆን አመሻሹን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ አስረስ መግለጫ ሰጥተዋል። ጉባኤው በትናንትናው ለው የክልሉን የሰላምና የጸጥታ ሁኔታ የቀረበለትን ሪፖርት ካደመጠና ከገመገመ በኋላ ጠንካራ ውሳኔዎችን እንዳሳለፈ ነው ጽህፈት ቤት ኃላፊው የተናገሩት። በተለይ በአሁኑ ሰዓት በአማራና በትግራይ ሕዝቦች መካከል የነበረውን መልካም ግንኙነት በማሻከር ጦርነትና ትንኮሳ እየፈጸሙ ላሉ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ አቶ አሰማህኝ አስረስ መግለጫ ሰጥተዋል። በሁለቱ ሕዝቦች መካከል ግጭት ለመፍጠር አንዳንድ አካላት እያደረጉ ያሉት ድርጊት በአማራ ክልል ምክር ቤት ምንም አይነት ተቀባይነት እንደሌለው ገምግሟል። በዚህ ረገድ ከትግራይ ክልል አመራሮች በኩል የጦርነት ቅስቀሳዎች፣ ሰፊ ወታደራዊ ዝግጅት፣ ወደ አማራ ክልል አዋሳኝ አካባቢዎች ሰራዊት የማቅረብ እና አንዳንድ ፀባጫሪ አካሄዶች በአስቸኳይ እንዲቆሙ ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አጽንኦት ሰጥቶ አሳስቧል። ከዚህ አልፎ በትግራይ ክልል እና በትግራይ ክልል መሽገው የመሸገው በተለይ በለውጡ የተገፋው ስልጣኑን ያጣው የመቀሌው ቡድን ጦርነት ለመለኮስ ወይም ግጭት ለመፍጠር ቢፈልግ እንኳ ሰላም ወዳዱ የትግራይ ሕዝብ ዝም ብሎ ይመለከተዋል ብለን አናምንም። ምክንያቱም ከጦርነት የሚገኝ ምንም ነገር ስለሌለ የጦርነት ውጤቱ ጥፋት ነው። የጦርነት ውጤቱ ውድመት ነው። ከጦርነት የሚያተርፍ አካል የለም። በታሪክም በብዙ የጦርነት ታሪኮቻችን ያተረፍነው ነገር የለም። ምክር ቤቱ ትናንት ባወጣው መግለጫ ላይ በመነሳት በተለይ በትግራይና በአማራ ክልል አዋሳኝ ድንበሮች አካባቢ እየሰፈረ ስላለው ጦርና በትግራይ አመራሮች በኩል እየተሰነዘረ ያለውን የጠባጫሪነት ቅስቀሳ በተመለከተ የክልሉን መንግስት አቋም ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ በተደጋጋሚ ስልክ ብደውልም መልስ ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ለዘገባው በሌላ በኩል የትግራይ ክልል መንግሥት በሰጠው መግለጫ ከአማራ ሕዝብ ጋር ጦርነት ለማካሄድ የሚያስችል አንዳችም ምክንያት የለንም ብሏል። መግለጫው አክሎም የክልሉ መንግሥትና ሕዝብ ልማትና ሰላም ላይ ትኩረት አድርገው እየሰሩ ናቸው ማለቱን ሪፖርተራችን ሙሉጌታ አጽበሃ ከመቀሌ ዘግበዋል። ተጨማሪ አለው የትግራይ ክልል ምክር ቤት ያወጣው መግለጫ እንደሚያመላክተው የአማራ ክልል ምክር ቤት ከየካቲት 26 እስከ 29 2011 ዓ ምት እያካሄደው ባለው አምስተኛ ዙር አራተኛ መደበኛ የስራ ዘመን 12ኛ መደበኛ ጉባኤው የተለያዩ ውሳኔዎች ማስተላለፉን አስመልክቶ የክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዋና ዳይሬክተር በትናንትናው እለት ለአማራ መገናኛ ብዙሀን ኤጀንሲ የሰጡትን መግለጫ ምላሽ ሰጥቷል። በአማራ ክልል መንግስት የተሰጠው መግለጫ ማስጠንቀቂያ አዘል መልእክት ነው የተሰራጨው ብሏል። ነገር ግን ያለው የትግራይ ክልል መንግስት መግለጫ የትግራይ ህዝብና መንግስት የጦርነት አስከፊነት ስለሚረዱ ዋነኛ አጀንዳቸው የሆነው ሰላም ማስፈን፣ ዲሞክራሲ ማስፋትና መልክ ማስተዳደር ማንገስ እንዲሁም ፈጣንና ሁሉም በየደረጃው ተጠቃሚ የሚሆንበት ልማት ለማረጋገጥ እየጣሩ ይገኛሉ ብሏል። የትግራይ ህዝብና መንግስት በ17 ዓመታት የትጥቅ ትግል ወቅትም የደርግ ስርዓት ለመደምሰት በተደረገው መራራ ትግል የአማራ ህዝብ ከወንድሙ የትግራይ ህዝብ ጎን ተሰልፎ ተገቢው መስዋዕትነት ከፍሏል በማለትም መግለጫው አስታውቋል። መግለጫው እንዳለው የትግራይ ህዝብና መንግስት የታገሉለት ህዝባዊ መስመር አንግበው ወደፊት ከመገስገስ ውጭ በወንድሙ የአማራ ህዝብ ላይ አፈሙዝ የሚያዞርበት አንዳችም ምክንያት የላቸውም ሲል መግለጫው አስረድቷል። በመሆኑም የትግራይ ህዝብና መንግስት ባለፉት ዓመታት በተለያዩ ችግሮች የባከኑባቸውን ጊዜያት ለማካካስ የዲሞክራሲና የትራንስፎርሜሽን እቅድ ለማሳካት በመሯሯጥ ላይ ናቸው ብሏል መግለጫው መግለጫው ሲቀጠል ማነው ግን በግላጭና ትንኮሳ የጦርነት አታሞ ሲጎስም የከረመው የሚል ጥያቄ አንስቷል ምላሹም ሰላም ወዳድ ዜጋ ምስክርነት ሊሰጥ ይችላል ብሏል ሽፍቶችን ጨምሮ የተለያዩ ጸረ ሰላምና ጸረ ልማት ኃይሎች የተለያዩ የሚዲያ አማራጮችን ተጠቅመው ላለፉት ሶስት ዓመታት ያለ ረፍት ቀንና ሌሊት የጦርነት ቅስቀሳ ትንኮሳ ከማካሄዳል ተላልፈው በትግራይ ወሰኖች ሄድ መለስ ሲሉ ቆይቷል ሲል መግለጫው አስታውቋል። ባለፉት ጊዜያትም የትግራይ ክልል ብሔር ተወላጆች ብቻ በመሆናቸው በአማራ ክልል የተለያዩ ቦታዎች በድንጋይ ተቀጥቅጠው ተገድሏል። ከ50 ሺህ በላይ ዜጎች ጥረው ገረው ያፈሩት ሀብትና ንብረታቸውም ተዘርፏል። እትብታቸው ከተቀበረበት ቀየው ተፈናቅሏል። እንዲሁም የአማራና የትግራይ ህዝብ እንዳይገናኙ አውራ መንገዶችም ተዘግቷል ብሏል መግለጫው የትግራይ ክልል መንግስት እንዳስታወቀው የህዝብ ለህዝብ ግንኙነቱ እንዲሻክር ጸረ ሰላምና ጸረ ልማት ኃይሉ ታሪክ ይቅር የማይለው በደልና ክህደት ፈጽሟል፣ ግን አልተሳካም፤ በማለት መግለጫው አስቀምጧል። መግለጫው እንዳስታወቀው የትግራይ ህዝብና መንግስት ነጋ ጠባ ከጽንፈኛ ኃይሎች የሚወረወርባቸው የቃላት ጦርነትና ትንኮሳ ከልክ በላይ ያለፈ ቢሆንም ጦርነት ለየትኛውም ወገን እንደማይጠቅም ስለሚያውቁ እስካሁን ድረስ ትዕግስትን መርጧል ብሏል። ይህ ያደረጉበት ምክንያት ከዋነኛ የሰላም የልማት አጀንዳቸው ላለመራቅ ነው ብሏል። ስለሆነም ያለው መግለጫው የትግራይ ህዝብና መንግስት ዋነኛ ጠላት ድህነት ነው አሁንም ቢሆን ጦርነታችን ከድህነት ጋር በመሆኑ ማንኛውም ሰላም ወዳድ ዜጋ ስጋት ሊገባው አይገባም ብሏል የኢትዮጵያ ብሔር ብሔረሰቦች ህዝቦች በዋነኝነት የአማራና የትግራይ ህዝቦች ሰላም ተረጋግጦ የልማት ተቋዳሽ የሚሆኑበት በኢትዮጵያ ህገ መንግስት ተከብሮ የህግ በላይነት ተረጋግጦ ፌዴራላዊ ዲሞክራሲያዊ ስርዓት ተጠናክሎ ሲቀጥል ነውና የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የስራ ዘመን አስራ ሁለተኛ መደበኛ ጉባኤ በጸጥታ ጉዳዮች አስመልክቷል በትግራይ ክልል መንግስትና ህዝብ አስተላልፎታል የተባለው ውሳኔ ለአማራም ሆነ ለትግራይ ህዝብ ስለማይበጅ ጉዳዩ ዳግም እንዲያጤ ነው የትግራይ ህዝብና መንግስት ጥሪ ያቀርባል ብለዋል። የትግራይ ክልል መንግስት መግለጫ ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም ወደ ቀጣይ ዘገባ እናልፋለን። የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን ዕጣ ማውጣት ተከትሎ በኦሮሚያ ክልል በተለያዩ አካባቢዎች ተቃውሞ መቀስቀሱ ተሰምቷል። ሙክታር ጀማል ከአዲስ አበባ ተከታዩን ልኮልናል። የአዲስ አበባ የጋራ መኖሪያ ቤቶች በዕጣ ዕደላ አስመልክቶ በትናንትናው ዕለት የወጣውን ዜና ተከትሎ በተለያዩ የኦሮሚያ ክልል የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። ሰልፈኞቹ በኮዬ ፈቼ፣ በወሌ አራብሳ እና ሌሎች ከአዲስ አበባ ከተማ አስተዳደራዊ ወሰን ውጭ የሆኑ አካባቢዎች ላይ አርሶ አደሮችን በማፈናቀል ነዋሪዎችን ማስፈር የለበትም በማለት ተቃውሟቸውን አሰምተዋል በጅማ ሁለታ ሻምቡ ከሚሴ ወሎ አሰላ ሻሸመኔ አወዳይ አዳባ ባሌ ሮቤና ሌሎች አካባቢዎች ተመሳሳይ ተቃውሞዎች መሰማታቸውንም ተነግሯል። በጋራ መኖሪያ ቤቶች አካባቢ ተቃውሞ ወጥተው ያናገርኳቸው ሰው ይህን ተናግረዋል። እኛ መልኩን ቀይሮ የመጣው ማስተር ፕላን ከኦሮሞ ሕዝብ ላይ ይቁም ነው እያልን ያለ ነው። አዲስ አበባ የተፈናቀሉት አርሶ አደሮች ወደ ቦታቸው ይመለሱ ነው እያልን ያለ ነው። እኛ የምንጠይቃቸው ጥያቄዎች የኦሮሞ ሕዝብ የሚጠይቀው ጥያቄ ብዙ ጥያቄዎች አሉ። እነዚያ ጥያቄዎች መልስ ያገኙ ነው እያለ ያለ ነው። ይህ ምን ነው? እኛ ከነሱ የምንፈልገው ድርጊቱ ቀረ የተባለውን ማስተር ፕላን በስውር የመፈጸም ሴራ ነው ያሉት ሰልፈኞች፣ የኦሮሚያ ክልል መንግሥት በአስቸኳይ መልስ እንዲሰጥበትም አስጠንቅቀዋል። በዛሬው እለት ሻሸምኔ ላይ በተደረገው ሰላማዊ ሰልፍ ያነጋገርኩትም ሰው ተናግረዋል። የአዲስ አበባ ከተማ አስተዳደር በኦሮሚያ ክልል ውስጥ የተሰራውን ቤቶችን ለመከፋፈል ሲመጣ እንዴት ነው በምን አይነት መልኩ ነው በምን ህግ ነው መጥቶ የኦሮሚያ ክልል ውስጥ ገብቶ ይሄን ቤት መከፋፈል የሚችለው ሰው ይሄንን ለመቃወም ነው ህዝቡ የወጣው ብኮዝ የኦሮሚያ መንግስት ምን እየሰራ ነው ለምንድን ነው በዚህ ዙሪያ ላይ ዝም የሚለው ለምንድን ነው ወጥቶ የራሱን የሆነ አቋም ለምን አያሳየንም? በምን ነው ህዝቡ የኛ መሬት በፊትም አልቀንበታል፣ አሁንም እናልቅበታለን። ይሄ ሰልፍ ደግሞ ለኦሮሚያ ክልላዊ መንግስት መስጠንቀቂያ ነው። ለዛ ነው የወጣ ነው። መስጠንቀቂያ ሰጥተነዋል። የኦሮሚያ ክልላዊ መንግስት ወደ ስራው ተነስተው ስራውን መስራት አለበት። አቋሙን በህዝቡ መንገር አለበት። ይሄ ደግሞ የአዲስ አበባ ከተማ አስተዳደርን አይመለከተውም። የኦሮሚያ ነው የኦሮሚያ መንግስት አቋሙን ወጥቶ እንድገልጽልን እንፈልጋለን። ለዚህ ለእነሱ መስጠንቀቂያ ነው። ትላንት በተከናወነው የጋራ የመኖሪያ ቤቶች እጣ ማውጣት ስነ ስርዓት ላይ የተገኙት የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በጋራ መኖሪያ ቤቶቹ ግንባታ አርሶ አደሮች ከፍተኛ መስዋዕትነት መክፈላቸውን ገልጸው የቤቶቹን እደላ በተመለከተ የተፈናቀሉ አርሶ አደሮችና ቤተሰቦቻቸው እድሉን እንደሚያገኙም ገልጸዋል። ልማት በጋራ ተጠቃሚነት ላይ ካልተመሰረተ አንደኛው የሚጠቀም አንደኛው የሚጎዳ መሆኑ ስለማይቀር በተለይም የእርሻ መሬታቸውን ለእነዚህ ተግባራት ስሉ የለቀቁና ለኢኮኖሚና ማህበራዊ ቀውስ የተዳረጉ አርሶ አደሮችና የአርሶ አደር ልጆች ህመማችሁ የኛም ህመም እንደሆነ እንዲታውቁና በዚህ ታሪካዊ የሀገር ግንባታና በጋራ ትግል እየመጣ ባለው ፈጣን የሀገር ግንባታ ሂደት በልጆቻችሁ የሚመራው መንግስት እና መንግስታችሁ መስዋዕት ላከፈላችሁ ሁሉ ከምንም ጊዜ በላይ ልግሳችሁ እንደሆነ ላረጋግጥላችሁ ፈልጋለሁ። በዚህ ዙሪያ ለአርሶ አደሩና ለአርሶ አደር ልጆች በከተማችን አስተዳደር ካቢኔ እና በቤቶች አስተዳደር ቦርድ ያ ላይ እንዲሰጣቸውን ተወስኗል። የህዝቡን ጥያቄ በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ካቢኔ ዛሬ ሲወያይ እንደነበረት የውስጥ ምንጮች ገልጸዋል። በዛሬ ዕለት መግለጫ ሚሰጣሉ ተብሎ ሲጠበቅ የቆየ ሲሆን አመሻሽ ይህ ዝግጅት እስከተጠናከረበት ጊዜ ድረስ መግለጫው አልደረሰንም። ከወጣ ነገ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ አመሰግናለሁ፣ ሙክታር ለዘገባው። የኦሮሚያ ብሔራዊ ክልላዊ መንግስት ማምሻውን አውጥቶታል የተባለ መግለጫ ደርሶናል። ጠራ አድርጌ አቀርበዋለሁኝ። በአዲስ አበባና በኦሮሚያ መካከል ያለው የአስተዳደር የወሰን ጉዳይ እልባት ሳይሰጠው የጋራ መኖሪያ ቤቶች በዕጣ ለባለ ዕድለኞች መተላለፋቸው ተገቢ አይደለም ሲል የኦሮሚያ ብሔራዊ ክልላዊ መንግስት ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የክልሉ መንግስት ዛሬ ባወጣው መግለጫ የኦሮሚያ ክልል ጥያቄ እያነሳባቸው ባሉና የክልሉን ወሰን አልፎ የተገነቡ የጋራ መኖሪያ ቤቶች በዕጣ ለተጠቃሚዎች የማስተላለፍ ሂደት እንዳይተገበርም አቋም መያዙን መግለጹ ተዘግቧል። የኦሮሚያ ክልል መንግስት በአሁኑ ወቅት በሁሉም አቅጣጫ የሕዝቡን ተጠቃሚነት ለማረጋገጥ ደረጃ በደረጃ እየሠራ መሆኑንና ትልልቅ ስኬቶች እየተመዘገቡ ናቸው ሲል በላከለት መግለጫ ማስታወቁን ፋና ብሮድካስቲንግ ዘግቧል። የአዲስ አበባ ጉዳይ የሚሆን ከዚሁ ጋር ተያይዘው የሚነሱ ጉዳዮች በሙሉ በቅደም ተከተላቸው መልስ እንዲያገኙ በተሃድሶ ስምምነት ላይ መደረሱንም የአዲስ የኦሮሚያ ብሔራዊ ክልላዊ መንግሥት ማመልከቱን ፋና ዘግቧል። በጊዜ ካገኘን ዘርዘር ያለ መረጃ ደግሞ ይዘንላችሁ እንመለሳለን። ወደ ተከታዩ ዘገባ እናልፋለን። ትላንት ሥራ የማቆም አድማ መጥተው የነበሩ የሐዋሳ ኢንዱስትሪ ፓርክ ሠራተኞች ከስምምነት በመደረሱ ወደ ሥራቸው መመለሳቸውን ፓርኩ ገልጿል። ሥራ የማቆም አድማ መጥተው የነበሩት ያንድ ኩባንያ ሠራተኞች እንጂ እንደ አጠቃላይ የፓርክ ሠራተኞች መገለጽ የለበትም ብለዋል የፓርኩ ሥራ አስኪያጆች። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ከሰራተኞችና አሰሪዎቻቸው ጋር መወያየቱን ገልጾ ሰራተኞች ስራቸውን እየሰሩ መብታቸውን እንዲጠይቁና ባለሀብቶች ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውን ተናግሯል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የደቡብ ክልል ቅርንጫፍ በበኩሉ የሐዋሳ ኢንዱስትሪ ፓርክ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማኅበር ሲደራጁ ነው ብሏል ሠራተኞች ከውይይት በኋላ ወደ ሥራ የተመለሱ ቢሆንም የደሞዝ የሠራተኞች አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ እየጠየቁ ነው የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል ትላንት በተለይ ከሰዓት በፊት የሚከፈል ደሞዝ አነስተኛ ነው በማለት ስራ የማቆም አድማ የመቱ የአዋሳ ኢንዱስትሪ ፓርክ ሰራተኞች ከሰዓት በኋላ ስራ መጀመራቸውን በኢንዱስትሪ ልማት ኮርፖሬሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ተናግሯል። ሰራተኞቹ ወደ ስራቸው የተመለሱት ተወያይተው ከስምምነት በመደረሱ ነው አቶ ፍጹም ከተማና በኢንቨስትመንት ኮሚሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ብላይ ኃይለ ሚካኤል፣ ስራ የማቆም አድማ መጥተው የነበሩት የአንድ ኩባንያ ሰራተኞች እንጂ እንደ አጠቃላይ የፓርኩ ሰራተኞች መገለጽ ያለበትም ብሏል። ፓርኩ ውስጥ ቁጥራቸው በርካታ የሆኑ የውጭና የገ ውስጥ ካምፓኒዎች አሉ። በትላንትናው ላይ የተፈጠረው አንድ ካምፓኒ ላይ ነው ሰራተኞች ስራ ማቆም ያደረጉት። ስለዚህ እሱ ላይ የኢንዱስትሪ ፓርኩ ሰራተኞች ተብሎ የተገለጸው እንዲስተካከል እንፈልጋለን። 25 ሺህ ሰራተኞች ናቸው ፓርክ ውስጥ እየሰሩ ያሉት አሁን። እና አንድ ካምፓኒ ጋር የተነሳ ቅሬታ ነበር በሰራተኞችና በአሰሪዎቻቸው መሀል ስለዚህ ያ ሙሉ ለሙሉ ፓርኩን ይወክላል ብለን አናስብም። ግን ቅሬታ እንደ ቅሬታ ደግሞ መስተናገድ አለበት። ቅሬታቸውን የሚመለከተው አካል ጥያቄዎቻቸውን ሰምተው ከካምፓኒው ማኔጅመንት ጋር ተነጋግረው ያሉትን ችግሮች የረጅምና ና የአጭር እቅድ አውጥተው ተነጋግረው ሰራተኞች ወደ ስራቸው ተመልሰው ዛሬ ሁሉም ሰራተኞች ስራቸው ላይ ነው ያሉት አቶ ፍጹም ፓርኩ ውስጥ እንደ የኩባንያዎቹ አይነት ባህልና የቴክኖሎጂ አጠቃቀም የተለያየ የክፍያ መጠን መኖሩን ተናግረው ኩባንያዎቹ ሰራተኞች በሚያሳዩት የማምረት ብቃታቸው ጥቅማ ጥቅምና ማብረታቻ እንዲያደርጉላቸው ግፊት የተደረገ መሆኑን ተናግረዋል። በፓርኩ ያሉ ችግሮችን በአጭርና በረጅም ጊዜ እቅድ ለመፍታት ከባለ ድርሻ አካላት ጋር እየተሰራ መሆኑን ገልጸዋል። ከቅጥር ሁኔታቸው እስከ ስራ ገበታቸው ድረስ ሰራተኞችን ጉዳይ የሚከታተል ና በዚህ ዙሪያ የሚሰራ ላበሪውን የተሰኘ ቡድን መዋቅሩን ገልጸዋል። ችግሮቹ ከሰራተኛው የሚመጡ ችግሮችን እየወሰዱ መፍትሄ ማምጣት፣ ወደፊት አቅጣጫ የማስቀመጥ ስራዎች ከስር ከስር እየተሰሩ ነው። እዚህ የሚሰሩ ስራዎች ሌሎች ፓርኮች ላይም በተመሳሳይ መልኩ እዚህ የተከሰቱ ችግሮች እዛ ጋ እንዳይከሰቱ በደንብ ጥናት እየተደረገ ኢምፕልመንት እየተደረገ ያለው እና የትኛውም ከሰራተኛው የሚመጣ ጥያቄ የሚናቅ የለም። ሁሉም ተወስዶ ያለውን ነገር ግን ከመብት ከግዴታ አንጻር ሰራተኛው ማወቅ ያለበትንም እንደዚሁ ብሪፍ እንዲደረግ ካምፓኒዎችም፣ የውጭ ካምፓኒዎች በተለይ የሎካል ህጎችን ካለማወቅ የሚደረጉ ነገሮች ካሉ እነሱንም አድቫይዝ በማድረግ በመመለስ ስራዎች እየተሰሩ ነው ያሉት። ይህንንም እንዲያጠናክርልን የፌዴራል የሰራተኛና ማህበራዊ ጉዳይ ዚ እዚሁ መጥቶ ድጋፉን እየሰጠ ነው ሰሞኑ። አላማው ሰራተኛውን ውጤታ ማማረግ፣ ካምፓኒዎችን ውጤታ ማማረግ፣ ፕሮዳክቲቪቲ መጨመር፣ ኤክስፖርቱን ማሳደግ፣ የስራ እድሉን ማስፋት፣ የሰራተኛውን ተጠቃሚነት ማጉላት ነው። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ሰላማዊ የኢንዱስትሪ ግንኙነት ዳይሬክቶሬት ዲሬክተር አቶ አስረስ ግዛው ከሰራተኛና ስራ የማቆም አድማ መጥቶ ከነበሩ ሰራተኞችና ከአሰሪዎቻቸው ጋር መወያየቱን ገልጸዋል። በውይይታቸው ወቅትም ሰራተኞች ደሞዛቸው ዝቅተኛ መሆኑን፣ በቂ የህክምና አገልግሎት እንደማይሰጣቸው የምግብ አቅርቦትም ውስን መሆኑና የሰራተኛ አያያዝ ጉድለት መኖሩን መናገራቸውን ተናግሯል። ሰራተኞች ስራቸውን እየሰሩ መብታቸውን እንዲጠይቁ ባለሀብቶች ደግሞ አለ የተባለውን ችግር እንዲፈቱ መተማመናቸውም ገልጸዋል። በእነዚህ ጥያቄዎች ላይ ጥያቄዎቹን ተቀብለን ግን እነሱ አሁን ስራ እየሰሩ መብታቸውን ደግሞ በዚህ አግባብ መጠየቅ እንዳለባቸውና እኛም መሰረታዊ ጉዳዮች ላይ ከተቋሙ ጋር ተነጋግረን ምላሽ እንዲሰጥ እንደምናደርግ ከነሱ ጋር ተግባብተን ሰራተኞቹ ወደ ስራ እንዲገቡ አድርገናል። ስለዚህ ሰራተኞቹ ወደ ስራ እንዲ ካደረግን በኋላ ከድርጅቶቹ ጋር ተነጋግረናል። ድርጅቶቹም በአንዳንድ ጉዳዮች ላይ መልሰን እንፈትሻለን የሚል ነገር ነግረውናል። በተለይ ከሕክምና አንጻር ያነሱት ነገር ትክክል እንደሆነ እነሱን ተቀብለዋል። በቅርቡ በሁለት ሳምንት ጊዜ ውስጥ በቂ ባለሙያ እንቀጥራለን ብለው በዛም አንጻር ምላሽ ሰጥተዋል። ከምግብ አንጻር የጥራት ችግር አለ ብለው ላነሱት ኮሚቴ ተቋቁሞ ከዚህ በኋላ በኮሚቴ አማካኝነት የሚቀርብላቸው ምግብ ጥራቱ የተጠበቀ መሆኑን ቼክ የሚደረግበት ስርዓት ማጥፋት እንዲፈጠር ከድርጅቱ ጋር ተግባብተናል። በመሰረታዊነት እንደ ሀገርም ይሄ የደሞዝ ማነስ ችግር እንዲፈታ በተለይ በኢንዱስትሪ ፓርክ ብቻ ሳይሆን እንደ ሀገር ሚኒመም ወጅ የሰራተኞች የመቀጠሪያ መነሻ ባለመኖሩ አንዳንድ ችግሮች አሉ። ይሄንን ደግሞ እንደ ሀገር እየታየ በየጊዜው ጥናት እየተደረገ ምላሽ እንዲሰጥ አዋጅ ሶስት ሰባ ሰባት ሲሻሻል እዛ ውስጥ ሚኒመም ወጅ እንዴት መስተካከል እንዳለበት የሚያይ አሰራር እዛ ውስጥ ተካትቷል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን የደቡብ ክልል ቅርንጫፍ ኃላፊ አቶ ጫና ያሉ አወቀ በበኩላቸው እንዳሉት የአዋሳ ኢንዱስትሪ ፓርክ ሰራተኞች እስካሁን በሰራተኛ ማህበር አልተደራጁም። በመሆኑም መብታቸው እየተከበረ አይደለም ነው የሚሉት። ስለዚህ የፓርኩ ሰራተኞች ችግር የሚፈታው መብታቸውም የሚከበረው በማህበር ሲደራጁ ብቻ ነው ብሏል። ኮንፌዴሬሽኑ ከባለ ድርሻ አካላት ጋር መሆን በአገር አቀፍ ደረጃ የኢንዱስትሪ ፓርክ ሰራተኞችን በማህበር የማደራጅ ስራ በቅርቡ ለመስራት ከስምምነት እንደተደረሰም ተናግሯል። ሰራተኛው የደሞዝ ማነስ አለበት፣ ያመት ፍቃድ ችግር አለበት፣ የያዘን ፍቃድ ችግር አለበት፣ ፍቃድ ችግር አለበት የተሰጠው እነዚህ ነገሮች ስለሚያደርጉ የግድ ሰራተኛ ተደራጅተው መብትና ጥቅም ማስጠበቅ እንዳለበት የእኛ እምነት ነው። ችግሮቹን በየወቅቱ ሲከሰቱ ሄደን በጋዜጣው በምኑ እየተባለ የሚከበር ሳይሆን መብት ህብረት ስምምነት ሲኖር ነው። ህብረት ስምምነት ማለት ከአዋጁ በታች ሌላ ህግ ማለት ነው። እንደ ድርጅቱ ኮንቴክስት አሰሪንና ሰራተኛ ማህበሩ የሚያውጡት ህግ ማለት ነው። ሰራተኛ ማህበር ደግሞ ማቋቋሙ በጣም አስፈላጊ ነው። ይህንን የኢትዮጵያ ሰራተኛ ኮንፌዴሬሽን በከፍተኛ ደረጃ ያምናል። ብዙ ኬዝ አንስቶ ብዙ ጭቅጭቅ ተደርጎ አሁን ወደ ተመተማመኑ ደረጃ ተደርሰዋል። በሚኒስቴር ደረጃ በኢንዱስትሪ ፓርክ፣ በሀገር አቀፍ ደረጃ በኢንቨስትመንት ኮሚሽን፣ በኢትዮጵያ ሰራተኛ ኮንፌዴሬሽን አይለውም ሆነው የጋራ ኮንሰንሰስ ተይዟል። በቅርብ በቅርብ ምናልባት በአጭር ጊዜ የማደራጀት ስራ ይጀምራል። ሰራተኞቹ ከውይይቱ በኋላ ወደ ስራ የተመለሱ ቢሆንም የደሞዝ የሰራተኛ አያያዝና ደህንነታቸውን የተመለከቱ ጉዳዮች እልባት እንዲያገኙ ጠይቀዋል። ሰራተኞቹ የሚከፈላቸው ደሞዝ ለቤት ኪራይ ከሚከፍሉትና ለወር አስቤዛቸው ከሚያውጡት ወጪ አልፎ ለሌሎች መሠረታዊ ፍላጎቶች እንደማይሆንም ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ለሌላ ታሪክ ደግሞ ወደ ዮናታን እንመለሳለን። ከዚያ በፊት ቀደም ሲል የአማራ ብሔራዊ ክልላዊ መንግሥት ለሰጠው መግለጫ ምላሽ የትግራይ ክልል መንግሥት መግለጫ በቀረበበት የሙሉጌታ አጽባሃ ዜና ውስጥ የትግራይ ክልል ምክር ቤት የተባለው የትግራይ ክልላዊ መንግሥት በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። የተከበራችሁ አድማጮች ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ብትገቡ ሙሉ መረጃ ታገኛላችሁ። አየር ላይ የሚተላለፉት በቀጥታ ይተላልፋሉ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በፌስቡክ ላይቭ በቀጥታ እየተላለፈ ነው ይሄ ስርጭት መከታተል ትችላላችሁ። በተጨማሪም የቪኦኤን አፕ ከጉግል ፕሌይና ከአፕስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አሁን ከምሽቱ ሶስት ሰዓት ከ 39 ደቂቃ እየሆነ ነው። እያስተናገድናችሁ ያለ ነው ሰሎሞን አባተና፣ እኔም ሰለሞን ክፍሌ ነን። ወደ ተከታዩ ቅንብራችን እናልፋለን። ለተፎካካሪ የፖለቲካ ፓርቲዎች የሚደረግ የበጀት ድጎማ የአንዲት ሀገርን የፖለቲካ ምህዳር በማጥበብም ሆነ በማስፋት የሚጫወተው ሚና የላቀ ነው ይላሉ የሕግና የፖለቲካ ሰዎች። ዓለም አቀፍ እውነታዎችን አጣቅሰው አስተያየት የሚሰጡት ምሁራን እንደሚያሳስቡት የኢትዮጵያ ብሔራዊ ምርጫ ቦርድ መዋቅራዊ አደረጃጀትና ማሻሻያዎችን ካደረገ ተፎካካሪዎችን በመግፋት ገዥም ፓርቲ በማፋፋት ላይ የተመሠረተውን የፖለቲካ ፓርቲዎች በጀት ድጎማ ቀመር እንዲስተካከል መጣር ይኖርበታል። ዮናታን ዘብዴዎች በዚህም ላይ ዝርዝር ልኳል። በወሎ ዩኒቨርሲቲ የሕግ መምህር ዘላለም ሸቱ የፖለቲካ ፓርቲዎች የገንዘብ ድጎማና ይዞታ አሁን ለተጀመረ የዴሞክራሲ ስርዓት ሽግግር በሚኖሩት በጎና አሉታዊ ጎኖች ዙሪያ ጥናት አድርገዋል። ምሁሩም የጥናታቸው ግኝትም እንደሚያስረዱት ከ1997 ምርጫ በኋላ የፖለቲካ ፓርቲዎችን የገንዘብ ሁኔታ የሚደነግገው ህግ ተፎካካሪ የፖለቲካ ፓርቲዎችን ከጨዋታ ሜዳው እያስወጣ ነው። አንዳንድ በፖለቲካው ውስጥ ተሳትፎ ያደረጉ ግለሰቦች ደግሞ ህጉ እንዳያማህ ጥራው እንዳይበላ ግፋው አይነት ነበር ሲሉ ቅሬታቸውን ያሰማሉ። የህግ ምሁሩ አቶ ዘላለም ስርአቱ ተፎካካሪ ፓርቲዎች ከመንግስት ጋር ያላቸው ውድድር ውስጥ እንዲገቡ ማድረጉን ያስታውሳሉ። ይሄ የፖለቲካ ፓርቲ የገንዘብ ሁኔታን የሚደነግገው ህግ እንደ ሀገር በምናይበት ጊዜ በተለይ ከምርጫ 97 በኋላ የወጣ አዋጅ ነው። ተቃዋሚ የፖለቲካ ፓርቲዎች ገንዘብ ሊያገኙ የሚችሉባቸውን አጋጣሚዎች በመዝጋት ላይ ተመስርቶ የወጣ አዋጅ ነው። በተቃራኒው ደግሞ በተለይ የመንግስት ድጋፍ አሰጣጥ ፎርሙላው፣ እንደዚሁም ደግሞ ገዢው ፓርቲ ስልጣን ላይ ረጅም ዘመን በመቆየቱ ከፕራይቬት ዶኔሽን የሚያገኛቸውን እንደዚሁም የመንግስትን ሀብትና ንብረቶችም ለፖለቲካ ስራ የመጠቀም አጋጣሚና እድሉ ያለው መሆኑ እነዚህ ተደምሮ በሚታዩበት ጊዜ ገዢ ፓርቲ ወይ ኢህአዴግ ከተቃዋሚዎች የተሻለ የፋይናንስ አቅም አለው። በዚህ የፋይናንስ አቅም እኩል ተወዳዳሪ መሆን የማይቻልበት ሁኔታ እንዲፈጠር አድርጓል ስርአቱ። የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ፣ ህጉ በተወሰነ ደረጃ ተፎካካሪዎችን ተጠቃሚ የሚያደርግ አንቀጽ ቢያካትትም በሀገሪቱ ውስጥ ከነበረው ተጨባጭ ፖለቲካ ተሳትፎና የምርጫ ውጤት አንጻር አለ ከማለት ባለፈ ተደርጓል የሚያስብል ውጤት አልተመዘገበበትም። ከመንግስት ለፖለቲካ ፓርቲዎች ተብሎ የሚሰጥ ድጋፍ ነበር። ነገር ግን ህጉ ምን ይላል መሰለ በተወካዮች ምክር ቤት መቀመጫ ወንበር ያላቸው ፖለቲካ ድርጅቶች ፋይናንሱን ይከፋፈላሉ ይላል። በሺ ዘጠኝ መቶ ዘጠና ሰባቱም ሆነ በሁለት ሺ ሰባቱ ሀገር አቀፍ ምርጫ ገዢው ፓርቲ ከዘጠና ዘጠኝ በመቶ በላይ አሸናፊ ሆኖ የተወካዮች ምክር ቤትን ወንበር ተቆጣጥሯል። ታዲያ በዚህ ውጤት ተፎካካሪ ፓርቲዎችን ተጠቃሚ ማድረግ ይቻል ነበር? በሁለት ሺ ሰባት አካባቢ በነበረ ምርጫ መቶ ፐርሰንት ከዛም በፊት በነበረው ዘጠና ዘጠኝ ነጥብ ስድስት በመቶ በሚሆን ደረጃ የህዝብ ተወካዮች ምክር ቤት መቀመጫዎችን በሙሉ ጠቅልሎ ገዢ ፓርቲ ነበር የወሰደው። ስለዚህ ከዚህ አንጻር የፖለቲካ ድርጅቶች ምንም አይነት ድርሻ አልነበራቸውም። ህጉን መሰረት አድርጎ በዛ ምክንያት የፋይናንሱ ድጋፍ ምንም ሳይደረግ ነው የቀረው ላለፉት ስራ አመታት። ይህ የበጀት ቀመር በተለይ ተፎካካሪ ፓርቲዎች አይናቸውን በሌላ የገቢ ምንጭ ላይ እንዲያሳርፉ ማድረጋቸው ነው የሚነገረው። በዋናነት ደግሞ በዲያስፖራው። ይህስ በራሱ ተጽዕኖ ይኖረው ይሆን? አብዛኞቹ ተቃዋሚዎች የሀብት ምንጫቸው የውጭ ዲያስፖራዎች ናቸው። ዲያስፖራ የተቃዋሚ ፓርቲዎች የሀብት ምንጭ ሲሆን ገንዘቡ ጋር አብሮ የሚሰጣቸው አጀንዳ አለ ማለት። ስለዚህ ተቃዋሚዎቹ የህዝብን የሀገርን ፍላጎት ከማንጸባረቅ ባለፈ የዲያስፖራውን አጀንዳ ይዘው ሀገር ውስጥ ይገባሉ። አጠቃላይ የህግ የመፋለስ ሂደት ነው የነበረው። በዚህ ምክንያት ፖለቲካ ፓርቲዎች ሳይወዱ በግድ ለሌላ አካል ጥገኛ የመሆን ውጪ አካባቢ ድጋፍ እንዲደረግላቸው እና የእነዛንንም ሀሳብ በገንዘብ ምክንያት እንዲሸጡ ሲያደርጉ የቆዩበት ሂደት ሲታይ የፖለቲካ ምህዳሩ ምን ያህል እየጠበበ እና እየሞተ እንደሄደ ያሳይ ነበረ። ያንንም ተከትሎ የመጣው ምታየው ነው። በሁለቱም በኩል ያሉት ነገሮች በተለይ አሁን ለተጀመረው ዲሞክራሲ ስራ ሽግግር አደገኛ ስለሆኑ የሪፎርሙ አካል ሆኖ ሲሬስሊ መያዝ አለበት በተለይ አሁን ገንዘብ በጆንያ እዚህም እዛም ተገኘ በሚባልበት ዘመን የሚቀጥለው ምርጫ በስጋት እና የምርጫ ቦርድ አንዱ ሪፎርም ይህንን የመቆጣጠር አቅሙ በማዳበር ላይ እንዲሁም የህግ ማዕቀፎቹን ደግሞ የማሻሻል ነገሮችን ትኩረት አድርጎ መሰራት አለበት የፖለቲካ ፓርቲዎች የገንዘብ ድጎማ ቀመር ሚዛናዊ አይደለም ሲባል ማሳያው ምንድን ነው አሁን ያለው የገንዘብ የሀብት ስርዓት ገዢ ፓርቲ ነው ተጠቃሚ። ለምሳሌ የመንግስት ድጋፍ አሰጣጥን ማየት ነው። ፖለቲካ ፓርቲዎች ከሚያገኙ ገቢዎች ውስጥ አንዱ መንግስት የሚሰጠው ድጎማ ድጋፍ ለፖለቲካ ፓርቲዎች ነው። ድጋፉ የሚሰጥበትን ቀመር በምናይበት ጊዜ ለምሳሌ ከሚመደበው የድጎማ ገንዘብ 75 ፐርሰንቱን የሚወስዱ ሀብታሙ ገዢው ፓርቲ ነው። ቀመሩ እሱን ለመጥቀም ነው የተዘጋጀው። ለረጅም ጊዜ ተሞክሮ አለን በዚህ ጉዳይ ላይ ሁሉንም ከመንግስት የሚሰጠውን ድጋፍ በሚሊዮን የሚቆጠር ገንዘብ ገዥው ፓርቲ ነበረ ተቅሎ የወስደ የነበረው። ገዢው ፓርቲ ለረጅም ዓመታት በስልጣን ላይ መቆየቱን ተከትሎ በተለይ ባለ ሀብቱ የገዢውን ፓርቲ በገንዘብ በመደገፍ የህዝብ ሀብትና ንብረት እንዲመዘበር አሊያም አላግባብ እንዲውል ምክንያት መሆኑን ምሁሩ ያስረዳሉ። በስልጣን ላይ ረጅም ዘመን መቆየቱ ባለ ሀብቱ ፔይ ቱ ፕሌይ የሚባለው አይነት ከክልል ከክልል ነው ባለ ሀብቱ ተቃዋሚዎችን በገንዘብ ከመደገፍ ገዢው ፓርቲ ነው በገንዘብ መደገፍ የሚፈልግ፣ ያን ተከትሎ የሚያገኙ አድቫንቲስ። ይሄ በሌላም ሀገሮች አ በተለይ አፍሪካ ሀገሮች ላይ ኢንከምበንሲ አድቫንቲስ፣ ስልጣን ላይ ከመቆየት የሚገኙ ጸጋ ጸጋ ኮቴሽን ውስጥ የሚገኝ ነው። ስልጣን ላይ ፓርቲ በመቆየቱ የሚያገኛቸው የስቴት ቢሮክራሲና ስቴት ሪሶርስን አቢዩዝ የማድረግ ለራሱ ፖለቲካ አጀንዳ የመጠቀም አዝማሚያዎች በአፍሪካ የሚታያሉ፣ እኛ ገሪያ በጣም ጎልቶ ይታያል ማለት ነው። ምርጫ ቦርድ ውስጥ የሚካሄደው ሪፎርም ገንዘብ በፖለቲካ ውስጥ ያለውን ሚና ግምት ውስጥ ያስገባ አይመስልም። من دمهورو ገንዘብ የጥፋትም የልማትም ምንጭ ከሆነ በአግባቡ ሊተዳደርና ሊመራበት የሚገባ ስርዓት መዘርጋት ግድ ይላል። ምርጫ ቦርድም ደግሞ በጣም ጠንካራ ሆኖ እያንዳንዱ ፖለቲካ ፓርቲ ምን ገንዘብ አለው፣ ለምን ፐርፖዘ ዋለው፣ እንዴት አወጣው የሚለው ኦዲት የማድረግ አቅም መገንባት አለበት። አሁን ምርጫ ቦርድ ላይ እየተደረገ ያለው ሪፎርም ይህንን ጭምር የሚያካትት መሆን መቻል አለበት እና የኔ አንዱ ኮንሰርን ምንድነው አሁን ስለ ፖለቲካ ፓርቲዎች የሚደረገው ውይይት የሚደረገው ሪፎርም የገንዘብ በፖለቲካ ውስጥ ያለው ሚና ብዙም ኮንሲደሬት ተደርጎ ዲስከሽን ላይ ቴብል የተደረገ ነገር አይደለም። ይህን አጀንዳኛ የረሳነው አጀንዳ ነው። በተፎካካሪ ፓርቲዎች በኩል ከበጀት ድጎማ ጋር ተያይዞ የሚስተዋሉ የአፈጻጸም ግድፈቶችና የህግ ክፍተቶች እንዲስተካከሉ ጥያቄዎች እየቀረቡ መሆኑን የኢዴፓ ፕሬዚዳንት ይጠቁማሉ። ለውጡን ተከትሎ ከመጣ በኋላ ያም ህግ እንዲሻሻል ጥረት አድርገናል። ያ ህግ እንዲሻሻል ሀሳቦች አቅርበናል። በዛ ሀሳብ መሰረት የአሁኑ አዲሱ ምርጫ ቦርድ የህግ ማሻሻያዎችን እያደረገ ስለሆነ ይሄ የእኛ ጥያቄና የኛ ፍላጎት እዛ ህግ ውስጥ ተካፍቶ መግባት እንዳለበትና ይሄ የፖለቲካ ድርጅቶች ከመንግስት ድጋፍ እንደሚደረግላቸው ይታወቃል። ስለዚህ ያም በእኛ አገር ተሞክሮም ይሄ መምጣት እንዳለበት ግፊት እያደረግን ነው ያለ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በተነሱ ስጋቶችና ቅሬታዎች ዙሪያ ያለውን ምላሽ ለማካተት ጥረት ቢደረግም እስካሁን የሚመለከታቸውን አካላት ማግኘት አልተቻለም። የሚመለከተውን አካል እንዳገኘን ምላሻቸውን ለማካተት እንሞክራለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን፣ አመሰግናለሁ። መስፍን ነው በነገራችን ላይ ከወሎ ነው የዘገበው። ቀደም ሲል በስህተት ዮናታን ብለን ነበረ። አድማጮች አሁን ባህልና ማህበረሰብ ተከታዩ ዝግጅት ነው። የኢትዮጵያውያን ውርስና ቅርስ ማኅበረሰብ በሰሜን አሜሪካ 123ኛውን የአድዋ ድል በዓል ባለፈው እሁድ ከዋሽንግተን ዲሲ ጋር በምትጎራበተው ሲልቨር ስፕሪንግ ከተማ ቁጥሩ የበዛ የሚባል ታዳሚ በተገኘበት አክብሯል። ባህልና ማህበረሰብ እንግዶችን ጋብዞ አወያይቷል። ተወያዮቹ የኢትዮጵያውያን ቅርስና ውርስና ቅርስ ማህበረሰብ ሊቀመንበር አቶ ነጋሽ ገብሬ፣ በመድረኩ ትዕይንት ያቀረበው የጣይቱ የባህልና የትምህርት ማዕከል ሥራ አስኪያጅ ዓለም ፀሐይ ወዳጆና በታሪክ ቀመስ ጉዳዮች ላይና በሌሎችም ርዕሶች ላይ የሚጽፉት የሕክምና ባለሙያ ዶክተር ሞገስ ገብረ ማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። አመሰግናለሁ። 123ኛው የአድዋ መታሰቢያ ክብረ በዓል በኢትዮጵያ ብቻ ሳይሆን ዋሽንግተንን ጨምሮ በዓለም ዙሪያ ኢትዮጵያውያን ባሉበት ሁሉ ለየት ባለ ስሜት ተከብሯል። ዘንድሮ ውርስና ቅርስ፣ አቶ ነጋሽ ድርጅታችሁ ለስምንተኛ ጊዜ ነው በዚህ ዋሽንግተን ዲሲ ውስጥ የዘንድሮን ሲያዘጋጅ ለእናንተም ለየት ያለ ይመስለኛል በስፍራው ሄጄ እንደ ተከታተልኩት። እስኪ ንገሩን። እንግዳ ከአዲስ አበባ ድረስ ጋብዛችኋል። ዶክተር ዳኛቸው አሰፋ የፍልስፍና መምህር ናቸው በአዲስ አበባ ዩኒቨርሲቲ፣ በኢትዮጵያ ጉዳይ በሚያቀርቧቸው ሐሳቦች በነቃ ተሳትፏቸው ይታወቃሉ። እሳቸውንም የጋበዛችሁበትን ጨምሮ የዘንድሮውን ዝግጅታችሁ ያላችሁን ለየት ያለ መንፈስ በእናንተ በኩል ያለውን ያስረዱን ባጭሩ። እሺ፣ አቶ አሉላ በጣም አመሰግናለሁ ይህን እድል ስለሰጣችሁን። ድርጅታችን እንዳልከው አሉላ የዚህን አመት ዝግጅት ለየት ባለ መንገድ እንዲሆን አድርገናል። በተለይ የጣይቱ የባህልና የትምህርት ማዕከል ከኛ ጋር ሆኖ በመሳተፉ በባህላችን ትልቅ ድምቀት ሰጥቶታል። ከዛም በተጨማሪ ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ ዘንድሮ ያው አንድ አመት ሊሞላው ነው። በጣም ለየት ያለ ሁኔታ ስለሆነ ለእኛም ለድርጅታችን ልዩ አይነት መልክና ልዩ አይነት ዝግጅት እንድናደርግ አድርጎናል። በዛም የተሳካልን ይመስልናል እና እንዳልከው ዶክተር ዳኛቸው አሰፋ ነው የጋበዝነው እና ዶክተር ዳኛቸው አሰፋ ብዙ ወቅታዊ ጉዳዮችን የኢትዮጵያን ታሪክ እየጠቀሱ በመድረክ ላይ ስላየናቸው በዚህ መስክ ጠለቅ ያለ እውቀት እንዳላቸው ስለተገነዘብን ቦርዱ ተሰብስቦ ብዙ ተወዳዳሪዎች አቅርበን ዶክተር ዳኛቸው አሰፋን መርጠን እና እሳቸውን ጋብዘን እንዳልከው የኢትዮጵያን የወቅቱን ሁኔታን እና የአድዋን ድል ግንኙነቱንና ምሳሌነቱን አብራርተው እንዲያስረዱን ጠይቀናቸው ይህንን አድርገዋል። ተመልካቾቻችንም እንደተደሰቱ እርግጠኛ ነን። ይሄን ስንል ምንድን ነው የኢትዮጵያ ሁኔታ በተለይ አሁን ጠቅላይ ሚኒስትራችን ዶክተር አብይ አህመድ በየአውሮፓም ሀገር እየሄዱ ከመንግስታት ጋር ከሚያደርጉት ስምምነት የኢትዮጵያን ውርስና ቅርስ የመጠበቅ ስለሆነ በተለይ ሁላችንም እንደተከታተል ነው። የፈረንሳይ መንግስት የላሊበላን ቤተ ክርስቲያን ህንጻ እንደሚያድሱ ስናውቅ ስንሰማ ይህ በቀጥታ የድርጅታችንን ዋና ዓላማና ስራ ስለሚመለከት በእውነቱ በጣም ተደስተናል። ሌላው ደግሞ በእውነቱ መነገርም ያለበት እንግዲህ በእሳቸው ፕሮግራም ይቅር ባይነት እና መደመር ስለተባለ ለመጀመሪያ ጊዜ በድርጅታችን የኢትዮጵያን ኤምባሲ አነጋግረን ለዶክተር ፍጹም አረጋ የግብዣ ደብዳቤ ጽፈን እሳቸውም መምጣት እንደማይችሉ እና ተወካይ እንደሚልኩ ነገሩን። ያው በስብሰባችን ላይ እንዳየኸው ተወካዩ መልእክታቸውንም አስተላለፉ። እና ይህ ኤምባሲው ጋር አብረን የመስራት የሀገራችን ሁኔታ ወደ ጥንቱ ታሪካችን የመመለስና የመጠበቅ አይነት መንፈሶችና እርምጃዎች ስናይ በእውነቱ እኛ በጣም በጣም ተስፋ የሚሰጥና የሚያስመሰግን ሆኗል። ሌላው ለየት የሚያደርገው ደግሞ ወጣቶች በፊት ከምናዘጋጀው ለየት ባለ መንገድ የወጣቶችን ተሳትፎ በዛ አርገናት፣ ራሳቸው እያፈለቁ ራሳቸው አዘጋጅተው እንዲያቀርቡ አድርገን በዛ አይነት የቀረበና እንዳልኩት ይሄ ሁሉ ተደምሮ ጥሩ አይነት ዝግጅት አድርገናል ብለን እናምናለን። ከምን ጊዜውም የበለጠ ብዙ ሕዝብ የመጣበት ነው። መልካም። በእርግጥም ቁጥሩ የበዛ ህዝብ የተገኘበት ነው። ያዘጋጃችሁት አዳራሽ ግጥም ብሎ ሞልቶ ነበር። በስፍራው ተገኝቼ እንደተመለከትኩት አርቲስት አለም ፀሐይ ወዳጆ፣ ወደ አንቺ ልሻገር። በመድረኩ ያቀረባችሁት ትዕይንት ነው ለዚህ ውይይት ምክንያት የሆነን። በጣይቱ ማዕከል ተምረው ለፍሬ የበቁ ወጣቶች መሆናቸውን በመድረኩ ገልጽሻል። በእናንተም በኩል ያቀረባችሁትንም ዝግጅት የህዝቡንም ምላሽ፣ ጠቅላላውንም ሁኔታ የተመለከታችሁበትን መንገድ አካፊን። እሺ፣ እኔም አመሰግናለሁ ጊዜ መቼም እንዲህ አይነት ኢትዮጵያን የሚመለከቱ ነገሮች እድል እየሰጠ ለህዝብ በማቅረብ አመሰግንሃለሁ። ምንድን ነው የሆነው? የኢትዮጵያ ቅርስና ውርስ በመሰረቱ ላለፉት ስምንት አመታት እንደተባለው ልዩ ልዩ ፕሮግራሞችን ሲያካሄድ ቆይቷል። አድዋንም በተመለከተ አምናም እዛው ተገኝቼ ነበረ። ዘንድሮን በጣም ለየት ያለና የደመጠ የሆኑባቸው የተለያዩ ምክንያቶች አሉ። አንደኛው በኢትዮጵያ ውስጥ የተከሰተው ለውጥ እና በዚህ በተከሰተው ለውጥ ምክንያት ደግሞ አንዳንዶቹ ከግንዛቤ እጥረት በአድዋና በመሪዎቻቸው ላይ የሚነሱ ጥያቄዎች ሁኔታውን ይበልጥ ያጎሉት ይመስለኛል። ሁለተኛው እኛ የፍቅር ምሽት ብለን በየዓመቱ በምናዘጋጅበት ሰዓት ላይ የሀምሳ ዓመት የትዳር ባልና ሚስቶችን ስንሸልም የቀጥታ ስርጭት ስለነበር በብዙ ሺህ ሰዎች ተከታትለውት ነበር ፕሮግራሙን። እና በዛ ላይ የአድዋን በዓል በዚህ መልኩ እንደምናከብር ደጋግመን ማስታወቂያ ለቀን ነበረ። በዛም የተነሳ ብዙ ጥሪ ከኛም አካባቢ ይመጣ ነበረ። ያው የጣይቱ ዝግጅት ባይሆንም ለውስ ቅርስ ነው እያላቸው ያው ህዝቡ እንዲገኝ በማድረግ ህዝቡንም የበለጠ እንዲመጣ አርገነዋል። ሶስተኛው የዶክተር ዳኛቸው መገኘት ራሱ ልዩ ድምቀት የሰጠው ነበር። የእኛ ዝግጅት ሁሉም ሰው እንደተመለከተው ከአስራ ስምንት በላይ የሚሆኑ በመድረክ ሙያ በፕሮፌሽናል ደረጃ ሰርተው የማያውቁ ወጣቶችን መልምለን ልክ እንደ ፕሮፌሽናሎች በደመቀ መልኩ ያንን ዝግጅት እንዲያቀርቡ የጥበብንም ድል እና የአድዋንም ድል በማቀናጀት እነዛ ወጣቶች ደግሞ ካለፈው የአድዋ የሚኒሊክ ምሳሌያዊ ድል ጀምሮ እስከዚህ እስከ ዛሬው ድረስ መዝጊያው መዝሙሩ ድረስ ይሄ አንድነን በሚል በደመቀ መልኩ አዳራሽ ውስጥ ሰው ያለቅስ ነበር። አያቸው ነበር። እየደወሉ ብዙ ሰው አስለቀሳችሁን ያለኝም አለ። በእምባ የሚሆንበት ምክንያት ይህንን ሰንደቅ ዓላማ ጉዳይና ይህንን የሀገር አንድነት የኢትዮጵያን ሉዓላዊነት ዛሬን በወጣቱ ትውልድ ውስጥ የማስረጹን ነገር አያይዘን ያቀረብ ነው። በትርኢቱም ላይ በእድሜ አንጋፋ ከሆኑት ጀምሮ ደግሞ ወጣት የሆኑ ትንንሽ ልጆችም አብረው ውስጡ ተካተው በታሪክም ከላይኛው ከአድዋ ድል እስከ ዚችኛዋ ኢትዮጵያ ድረስ እስከ አዲሲቷ ኢትዮጵያ ድረስ ለማያያዝ ነው የሞከርነው እና በጣም የደመቀ ነበረ። ትርኢታችንም ለሁኔታው ትልቅ አስተዋጽኦ እንዳደረገ ድርጅታችንም ደግሞ በመሳተፉ በጣም ውጤታማ የሆነ ዝግጅት ነበረ። በጣም በጣም ጥሩ ነው። ዝግጅቱንም አባላት በዚህ አጋጣሚ እና ነጋሽንም ዶክተር ሞገስንም ሌሎችንም የቦርድ አባላት በሚል እንኳን ደስ አላችሁ ልል እፈልጋለሁ። መልካም ዶክተር ሞገስ ወደ እርሷ ልሻገር። የዕለቱ የክብር እንግዳ የሆኑትን ዶክተር ዳኛቸው አሰፋን ባስተዋወቁበት አጋጣሚ ስለ ታሪክ፣ ስለ ስልጣኔ፣ ስለ ፍልስፍና ሌሎች ኢትዮጵያውያንን የሚያዩበት ይልቁንም ደግሞ ጥቁርና ነጭ በዘር የሚታይበትን ገጽታ የለወጡ ኢትዮጵያውያን ያከናውኗቸው ድርጊቶች አንዳንድ ጊዜ ኢትዮጵያዊ በጥቁርነት ለማየት ሁሉ የሚገደዱበትን ጨምሮ በቀልዳ ቀልድ ለዛ በታጀበ ቁም ነገር አካፍለዋል። እዛ መድረክ ላይ የፈነጠቁትን ከማንሳቴ በፊት የዘንድሮው መቶ ሀያ ሶስተኛ ጊዜ የተከበረ ክብረ በዓል ለምን የተለየ ስሜት አሳደረብን? ምናልባት ብዙዎች በሀገር ውስጥም በውጪም በዚህ ሰዓት ሊያዛምዱት የሚችሉት ጉዳይ ያለ ይመስለኛል። እጅግ በደመቀ ምናልባትም ከቅርብ ዓመታት ወዲህ ባልታየ መልኩ ነው የተከበረውና፣ የእርሶስ እይታ ምን ይሆን ዶክተር ሞገስ? በጣም አመሰግናለሁ። በጣም አግባብ ያለው ጥያቄ ነው። ለመልስ ከመጀመሪያ አንድ ፈላስፋ ያለውን ለመጥቀስ እፈልጋለሁ። ፈጣሪ ሆይ እኔ ለሕልውናዬ ከጠላቶች ጋር ሌት ቀን ስፋለም፣ አንተ ደግሞ እባክህ አደራህን ከወዳጆቼ ጠብቀኝ የሚል ብሂል አለ። ከወዳጆቼ የሚለውን ደግሞ ከራሳችንም ጠብቀኝ የሚለውን ጨምርበት እፈልጋለሁ። ምክንያቱም ዓለም ለእኛ ያለውን እኛ ያደረግነው ሴቶችና ድሎች ናፍቆት በአድናቆ ሲያከብረን እኛ ደግሞ ራሳችን በራሳችን ስንንቅ ስናፈል በድብቅ መሆን በገሀድ ራሳችን ራሳችን ለማጥፋት ስናደባ እንገኝ ነበረ። እግዚአብሔር ይመስገን ከአንድ አመት በኋላ ኢትዮጵያዊነታችን እንደገና እንዲከበርልን አትስ እንዲቀጥልን የተስፍንጭ ስላገኘ በጣም በጣም ደስ ይሆናል። በረጅሙ ታሪካችን ይህ ኢትዮጵያውያን ራሳችን በራሳችን ለማጥፋት ስንቸኩል ብዙ ጊዜ የተከሰተችው በስምት መቶ ዓመተ ምሕረት በአይሁዶችና በክርስቲያኖች መካከል በአንድ ሺ ዓመተ ምሕረት ገደማ በእስላሞችና በኛ መካከል በአንድ ሺ አምስት መቶ ዓመት እንደገና እርስ በራስ በክርስትናና በእስላሞች መካከል በዘመነ መሳፍንት ጊዜ እርስ በርሳችን፣ እንደዚሁም ደግሞ በኢጣሊያ ጊዜ ኢትዮጵያዊነታችን አደጋ ያወደቀበት ብዙ ጊዜ ነበረ። ባለፉት ሀያ ሰባት ዓመትም ኢትዮጵያዊነታችን ጥያቄ ላይ ቀርበው ከፍተኛ ጉዳት ላይ ደርሰን አሁ በመጨረሻ ለማገገም ስ በመጀመራችን በጣም በጣም ደስ የሚያሰኝ ሁኔታ ስለሆነ የዛሬ የድል በዓል ልዩ ሊያደርገው ችለዋል። ዓለም ጥቁር ነጭን ሲያሸንፍ በአስራ ስምንት መቶ ዓመተ ምህረት የሄቲ ባሮች አብዮት ነበር። ነገር ግን ምንም እንኳን በሚሊተሪ ቢያሸንፉ ድላቸውን በዲፕሎማሲ ማስ መቀጠል ስላልቻሉ አሜሪካኖች፣ ፈረንሳዮች፣ እንግሊዞች ከፍተኛ ዕዳ ጨምሮባቸው ሄቲ እንደደቀቀች አፄ ሚኒሊክን አንደኛ ጦርነቱ እንዳይነሳ በዲፕሎማሲ ያደረጉ ትግል ነው። ጦርነቱ በተደረገ ጊዜ ወንዶችም ሴቶችም ያሳዩት እጅግ የሚያስደግ ጀግንነት፣ ከጦርነቱ በኋላ የጣሊያን ምርኮኞች አያያዛቸው፣ እንክብካቢያቸው ከዚያም አልፎ ደግሞ የሮማ ጳጳስ ለአጼ ሚኒሊክ ያለፈውን እንዳላየ አይተን ዘን ብለ ልቀቁልኝ ሲሉ አጼ ሚኒሊክ በትዕትና በትዝት ግን ጠበቅ ባለመንገድ ለመልቀቅ አለመቻላቸውን በሌላም በሌላም የሚያደርጉት የዲፕሎማሲ ብሰታቸው፣ እውቀታቸው፣ ትዕትናቸው፣ ኩራታቸው፣ ግርማቸው ኢትዮጵያና ኢትዮጵያውያንን ማስከብሮ በዓለም ዘንድ እውቅና አስገኝቶልን ኤምባሲዎች፣ ቆንስላዎች እንዲቋቋሙልን ያደረገልን ይሄ የአድዋ በዓል ልላችሁ ነው። አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ የውይይት ቀሪ ሰፋ ያለ ክፍል አለው። የፊታችን እሁድ በራዲዮ መጽሔት ዝግጅት ይቀጥላል። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 28 ብር ከ33 ሳንቲም ተመንዝሯል። የባንክ መሸጫ ዋጋ 28 ብር ከ90 ሳንቲም ነው። ኤንቢኢ ዶት ጂኦቪ ኤቲ ላይ 18 ተጨማሪ ምንዛሬዎችን ማግኘት ትችላላችሁ። የዓለም ድፍድፍ ዘይት ዋጋ 56 ዶላር ከ22 ነው። በኢትዮጵያ የወርቅ ዋጋ 24 ከ4 9996 ከመቶ ጥራት ያለው 1264 ብር ከ35 ሳንቲም ነው። በኢትዮጵያ ብሔራዊ ባንክ ተመን የኢትዮጵያ ሚቴዎሮሎጂ ኤጀንሲ በዌብሳይቱ ኢትዮሜት ጂቪ ኢቲ ላይ ካወጣቸው 33 የተለያዩ የኢትዮጵያ ግዛቶች ትንበያዎች፣ ነገ አርብ የካቲት 29 አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሽስ ይሆናል። በታሪክ ውስጥ ለማየት በ933 ዓ ም የእንግሊዝ ጦር የኢትዮጵያ የገባው ዛሬ ነው። ስልክም የተመዘገበው ዛሬ ነው በአሌክዛንደር ግራሃም ቤል። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲሰር ንጉሥ ታምሬ፣ ቴክኒሽያኑ ቢል አንድሪዮቲ፣ የማኅበራዊ መገናኛ ብዙሃን ፕሮዲሰር አበባየው ገበያ፣ እኔም ማስተናጋጃችሁ ሰሎሞን አባተና ሰለሞን ክፍሌ ነን። አብራችሁም ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ከዚህ ቀጥሎ ይቀርባል። በእኛ በኩል ሰላም ደናደሩ። いただきます。